ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመራል። ¶¶ እንደምናመሻችሁ የተከበራችሁ አድማጮች አርብ መስከረም 2 2012 ዓ ም ፕሮግራማችን ይዘን ቀርበናል። የምሽቱ አሰናጋጆቻችሁን ኒያዳኝ ፍሳዬና ቆንጅት ታየነን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የተለያዩ አካላት የጠሩት ሰላማዊ ሰልፍ ለሌላ ጊዜ መተላለፉን አስተባባሪ ኮሚቴ አስታውቋል። እየጮህን ያለነው የኦርቶዶክሳውያን ብቻ ሰላም ይከበር ብለን አይደለም የእምነት ነጻነት ሰፍኖ ሀገራችን በእምነታቸው የተነሳ የተደፉ አንገቶች ቀና ብለው ሁሉም በመከባበር የሚኖርባት ሰላማዊ ሀገር ስትሆን ለመመልከት ነው። አቶ ሰይፉ አለማየሁ ከሰልፉ አስተባባሪ አባላት አንዱ ናቸው። በደሴ የተጠራው ሰላማዊ ሰልፍ ግን በተያዘለት ቀጠሮ እንደሚካሄድ በከተማ አስተዳደሩ ቤተ ክህነትና ምእመኑ የተዋቀረው ኮሚቴ አስታውቋል። የዚህንም ዝርዝር ይዘናል። ዜናውን ተከትሎ ይቀርባል። ጋምቤላ ውስጥ በረድኤት ሰራተኞች ላይ የተፈጸመውን ግድያ የዩናይትድ ስቴትስ ኤምባሲ በኢትዮጵያ የዩናይትድ ስቴትስ ኤምባሲ አውግዞታል። ዘገባ አለን። ሌሎችም በርከት ያሉ ቅንብሮች ይኖሩናል። ፕሮግራማችንን ንጉሱ ታምሬ ይመራል። መልካም ምሽት። አሁን በቀጥታ ወደ ምሽቱ ያለም ዜና እናልፋለን። ዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት አቆይቶት የነበረውን በሚሊዮኖች ዶላሮች የሚቆጠር ገንዘብ ለኡክራይን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሀውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንታገን ለኡክራይን ወታደራዊ ኃይል እንዲሰጥ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንዲያበረክት ተፈቅዷል። የዩናይትድ ስቴትስ የውጭ ጉዳይ፣ መከላከያ ሚኒስቴሮች ለኡክራይን ማቅረብ ያለባቸውን ወታደራዊና የደህንነት እርዳታ በመስጠት ሂደት ላይ መሆናቸውን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። ለዩናይትድ ስቴትስ ፕሬዚደንትነት ለመወዳደር በሚያካሂዱት ዘመቻ ቀዳሚ ቦታ ላይ ያሉት ወይም እየመሩ ያሉት አስር ተወዳዳሪዎች ትናንት በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። በመጪው ዓመት በሚደረገው ምርጫ ሊያሸንፏቸው የሚፈልጉትን ሪፑብሊካኑን ፕሬዝደንት ዶናልድ ትራምፕን ክፉኛ ነቅፈዋል። አቃቢ ህግ የነበሩት የካሊፎርኒያዋ ሴኔተር ካሚላ ሀሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ ሲሉ ነቅፈዋል። በሁለት ዓመታት ተኩል የፕሬዝደንትነት ጊዜያቸው ወቅት 12 ሺ የሚሆኑ ውሸቶች ተናግረዋል ብለዋቸዋል ሴኔተር ካሚላ ሀሪስ። ከሶስት ዓመታት በፊት ያካሄዱት የምርጫ ዘመቻቸው ከሩሲያ ጋር ግንኙነት ይኖረው እንደሆነ ለማጣራት የተደረገውን የምርመራ ሂደት ለማሰናከል በመሞከር ተግባር ያልተከሰሱት ስልጣን ላይ ያለ ፕሬዝደንት አይከሰስም የሚል የፍርድ ሚኒስቴር ፖሊሲ ስላለ ነው ብለዋል ሴኔተሯ። አያይዘውም የአሜሪካ ሕዝብ ክፉኛ መሮታል ብለዋል። ቴክሳስ ክፍለ ግዛትን ወክለው የምክር ቤት አባል የነበሩት ቤቶ ኦሮርክ በበኩላቸው ኤልፓሶ በተባለችው የክፍለ ግዛቷ ከተማ አንድ ሰው ባለፈው ነሐሴ ወር ላይ የሜክሲኮ ተወላጆችን ኢላማ በማድረግ 22 ሰዎችን የገደለው በፕሬዚደንታችን ለመግደል በፕሬዚደንታችን ተነሳስቶ ነው ብለዋል። የሚኒሶታ ሴነተር ኤሚ ክሎባቸር ደግሞ ትራምፕ ከመምራት ይልቅ መዋሸት ይቀናቸዋል ብለዋል። በውድድሩ ቀዳሚ ቦታ የያዙት የቀድሞ ምክትል ፕሬዚደንት ጆ ባይደን፣ ሴኔተሮች ኤሊዛቤት ዋረን እና በርኒ ሳንደርስን በፕሬዚደንት ትራምፕ ላይ የሰላ ነቀፌታ አሰምተዋል። የአየር ንብረት ለውጥ አክቲቪስቶች የለንደኑ ሂትሮ አይሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለት ሰዋል በአይሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፍ አይሮፕላን ማረፊያው ዛሬ ክፍት ሆኖ ውሏል። አክቲቪስቶቹ ከሂትሮ አይሮፕላን ማረፊያ በአምስት ኪሎ ሜትሮች ርቀት ድሮኖችን ለማብረር አቅደው ነበር። ዓላማቸው የብሪታንያ መንግስት የካርቦን ልቀትን ለመቀነስ በርትቶ እንዲሰራ ግፍት ግፊት ለማድረግ ነው። ይሁንና የድሮን በረራው ተሰናክሎ አይሮፕላን ማረፊያው መደበኛ ሥራውን እንደ ቀጠለ ሮይተርስ የዜና አገልግሎት ዘግቧል። የአክቲቪስቶቹ ቡድን በገለጸው መሰረት አይሮፕላን ማረፊያው የመጀመሪያዎቹን የድሮን በረራን ለማሰናከል የበረራ መስመር ምልክቶችን የማፈን እርምጃ ወሰደ። በአይሮፕላን ማረፊያው ላይ ከተሞከረው የተቃውሞ ተግባር ጋር በተያያዘ ሁለት ሰዎች ዛሬ ተይዘዋል። ትላንት ደግሞ አምስት አስረዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ፕሮግራም ነው። የአፍጋኒስታንን የእርቅ ሂደት በሚመለከት ልዩ የዩናይትድ ስቴትስ ተወካዩ ዛልሜይ ሀሊል ዛድ በመጪው ሳምንት ሐሙስ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ፊት ቀርበው ገለጻ እንዲያደርጉ የኮሚቴው ሊቀመንበር ኤልየት ኤንግል መጥሪያ አቅርበውላቸዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሀሊል ዛድ በውጭ ጉዳይ ኮሚቴው ፊት ቀርበው መግለጫ እንዳይሰጡ ከልክለዋል ሲሉ ዲሞክራቱ የኮሚቴው ሊቀመንበር ትናንትና ነቅፈዋል። የአፍጋኒስታንን የሰላም ሂደት አስመልክቶ ልዩ ልዑክ ለውጭ ጉዳይ ኮሚቴው እንዲያብራሩ በተደጋጋሚ ቢጠየቅም የውጭ ጉዳይ ሚኒስትሩ ችላ ብለዋል ሲሉ ኤንግል ነቅፈዋቸዋል። አፍጋኒስታን ውስጥ ከሁለት ሺህ በላይ አሜሪካውያን ወታደሮች ሞተዋል። ይህ አስተዳደር ስለ ሰላም ሂደቱ ምክር ቤቱንና የአሜሪካን ሕዝብ ባለማሳወቁ ትዕግስቴ አልቋል ብለዋል ኤንግል። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ዋይት ሀውስ ቤተ መንግስት አጠገብ የስለላ መሳሪያ ተክላለች የሚለውን ወሬ ፍጹም ፈጠራ ነው በማለት አስተባብለዋል። ዋሽንግተን ያለው የእስራኤል ኤምባሲ ቃል አቀባይ ኤላድ ስትሮይ ማየርን በበኩላቸው ፖለቲኮ በተባለው ዋሽንግተን ያለ ድረገጽ ያወጣውን ወሬ በማስተባበል እስራኤል በዩናይትድ ስቴትስ ላይ የስለላ እንቅስቃሴ አታካሄድም በቃ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ከእስራኤላውያን ጋር የተስማሙ ይመስላል። ዋይት ሀውስ ቤተ መንግስት ላይ ሆነው ለጋዜጠኞች በሰጡት መግለጫ እስራኤል በዋይት ሀውስ ቤተ መንግስት አካባቢ የስለላ መሳሪያ የምትተክል አይመስለኝም ብለዋል። ፖለቲኮ የተባለው ድረገጽ ትላንት ሐሙስ በዘገበው መሠረት የዩናይትድ ስቴትስ መንግስት በዋይት ሀውስና በመዲናይቱ ዋሽንግተን ዲሲ ባሉት ቁልፍ ቦታዎች ላይ የተገኙትን የስለላ መሣሪያዎችን የተከለችው እስራኤል ናት የሚል እምነት አለው። እስራኤል የዩናይትድ ስቴትስ የቅርብ ወዳጅ መሆኗ የሚታወቅ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። መስከረም 2 2012 በድጋሚ ለአዲሱ ዓመት እንኳን አደረሳችሁ እንላለን። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁ እንድታመሹ በድጋሚ እንጋብዛችኋለን። ዝግጅታችንን በአህዱ ሬዲዮ 94.3 ላይም ባላችሁበት ማድመጥ ትችላላችሁ። የምናስተናግዳችሁ ቆንጂት ይታዬና አዳኔ ፍሳየንን ለሁለተኛው አጋማሽ ዘገባዎቻችን ያደረሱን የአዲስ ዓመት ቅንብሮችን ይዘናል። አሁን በቀጥታ ወደ ምሽቱ አብይ ርዕስ ይሆናል የምንዘልቀው የኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት የተለያዩ አካላት መስከረም አራት ቀን በአዲስ አበባ ከተማ ለማካሄድ የጠሩትን ሰላማዊ ሰልፍ ለሌላ ጊዜ ማስተላለፋቸውን አስተባባሪው ኮሚቴ አስታውቋል። አስተባባሪው ኮሚቴ በሰጠው መግለጫ የሰልፉ ዓላማ በኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ እየተፈጸመ የሚገኘውን ጥቃት ማስቆም ቢሆንም በእምነቱ ጥቃት ለሚደርስበት ሁሉ እንደሆነም የኮሚቴው መግለጫ ይናገራል። መለስካቸው አምሀ ዝርዝሩን ይዟል። የሰላማዊ ሰልፉ አስተባባሪ ኮሚቴ ዛሬ ምሽት በሰጠው መግለጫ እንዳተተው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ኢትዮጵያን እንደ አገር ከገነቧት የተለያዩ አካላት አንዷ ናት። እንዲያውም የሀገሪቱን ታሪክ ከቤተ ክርስቲያኒቱ ታሪክ ለይቶ ማየት በእጅጉ አስቸጋሪ እንደሆነም በጽሑፍ የተነበበው መግለጫ ያስረዳል። ለሀገሪቱ የተለያዩ የባህልና የዕውቀት ዘርፎች ቤተ ክርስቲያኒቱ ያደረገችውን አስተዋጽኦም ይዘረዝራል። በአሁኑ ጊዜ ይህ ሁሉ ተረስቶ እንዲያውም በቤተ ክርስቲያኒቱ ላይ በሕይወትና በንብረት ከፍተኛ ጉዳትና ሥቃይ ያስከተሉ አያሌ ጥቃቶች የተፈጸሙ መሆናቸውን ይገልጻል የኮሚቴው መግለጫ። ይህንን በሰላማዊ ሰልፍ ለመቃወም ለመስከረም አራት ቀን ቀጠሮ ይዞ የነበረ ቢሆንም ከጠቅላይ ሚኒስትሩ ጀምሮ ከተለያዩ የፌዴራልና የክልል የመንግሥት አካላት ጋር ያደረገው ውይይት የሰላማዊ ሰልፉን ቀን ወደፊት ለመግፋት እንዳስወሰነው ተናግረዋል አቶ ሰይፉ አለማየሁ። በብዙዎቹ ውስጥ ያለው የመንግስት አካላት ቃል ከመግባት የዘለለ እርምጃ ላይወስዱ ይችላሉ የሚለው ስጋት እኛም ውስጥ ስላለ ከላይ ያልናቸውን ጥያቄዎቻችንን በቅድመ ሁኔታ ጭምር አቅርበን እስክንወያይና የሚመጣውን ተግባራዊ ለውጥ ለመመልከት እስክንበቃ ድረስ ለመስከረም አራት ቀን 2011 ዓ.ም የጠራነው ሰላማዊ ሰልፍ በሁለት ወራት በመገፋት የተገባልን ቃል የማይተገበር ከሆነ አልያም የሚያረካ ካልሆነ ለጥቅምት 30 ቀን 2012 ዓ ም ሰላማዊ ሰልፉን በሰፊው የምናደርግ መሆኑን እንገልጻለን። መግለጫው አክሎ አገሪቱ አንዳንዱ የፈለገውን ከሕግ የተጻረረ ተግባር በተለይ በኦርቶዶክሳውያን ላይ እየፈጸመ ያለ አንዳች ጥያቄ የሚኖርባት ሌላው ደግሞ ስለ ሀገርና ስለ አንድነት በሚወስደው ኃላፊነት የተመላበት አካሄድ እየተገፋ ከሌሎች ጋር ሲገነባት በኖረው አገር ላይ ባይተዋር ሆኖ የሚሳደድባት አገር መሆኗ ተቋጭቶ በቤተ ክርስቲያን ላይ እጁን ያነሳ ሁሉ የሚጠየቅባት፣ የቀሰረባት ሁሉ የሚሰበሰብበት ለፍትህ የሚተጋ መንግሥት ያለባት አገር ስትሆን መመልከት ህልማችን ነው ብሏል። የኮሚቴው መግለጫ አክሎም የእንቅስቃሴውን ዓላማ ያስረዳል። እየጮህን ያለነው የኦርቶዶክሳውያን ብቻ ሰላም ይከበር ብለን አይደለም። የእምነት ነፃነት ሰፍኖ ሀገራችን በእምነታቸው የተነሳ የተደፉ አንገቶች ቀና ብለው ሁሉም በመከባበር የሚኖርባት ሰላማዊ ሀገር ስትሆን ለመመልከት ነው። ይህ እስኪሆን ድረስ ከራሳችን እምነት ተከታዮች ጎን ብቻ ሳይሆን በእምነታቸው የተነሳ ከሚገፉት ጎን ሁሉ በማስመሰል መንፈስ ሳይሆን ከአያት ቅድመ አያቶቻችን በወረስ ነው ለፍትህ የመወገን መንፈስ አብረን እንቆማለን። ለዚህ ነው ጉዟችን ኦርቶዶክስን ብቻ ሳይሆን አገርን ጭምር ለመታደግ የታለመ ነው የምንለው። የአስተባባሪ ኮሚቴው ጋዜጠኞች ለቀረቡ የተለያዩ ጥያቄዎች መልስ ሰጥተዋል። የታቀደው ሰልፍ ከኦሮሚያ ቤተክህነት ጥያቄ ጋር ግንኙነት እንዳለው፣ ከኮሚቴው አባላት መካከል ለእስር የተዳረገ እንደሌለና ኮሚቴው ይህንን ከፌስቡክ እንደተመለከተው ተገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁንም በዚህ ጉዳይ ላይ እንቆያለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ያንዣበበውን አደጋ መንግስት ትኩረት ሊያደርግበት ይገባል የሚል መሪ ሀሳብ የያዘ ሰላማዊ ሰልፍ እሁድ መስከረም አራት 2012 ዓ ም በደሴ ከተማ እንደሚካሄድ በከተማ አስተዳደሩ ቤተ ክህነትና ምእመኑ የተዋቀረው ኮሚቴ ዛሬ ማምሻውን በጠራው ጋዜጣው መግለጫ አስታውቋል። ሰልፉ መንግሥት ተገቢውን ትኩረት ለቤተ ክርስቲያኗ እንዲሰጥ ታስቦ መዘጋጀቱን የሚያስረዳው መግለጫ ሌሎች የፖለቲካ ዓላማ ያላቸው አካላት ሰልፉን የድብቅ አጀንዳቸው ማንጸባረቂያ እንዳያደርጉት ኮሚቴው ለሕዝበ ምዕመናኑ ጥሪ ማስተላለፉን ጠቅሶ የደሴው ዘጋቢያችን መስፍን አራጌ ዝርዝር ዘገባ አድርሶናል። ቤተ ክርስቲያኗ እየደረሰባት ላለው በደል በእምነቱ ተከታዮችና የሃይማኖት አባቶች ላይ ለሚስተዋሉ ግድያና መሳደድ በእምነት ተቋማት ላይ ለሚታየው ውድመት መንግስት ከለላ እንዲሰጥ የተጠራ ሰልፍ ነው ይላሉ የአስተባባሪ ኮሚቴው ሰብሳቢ መምህር አባ ኪዳነ ማርያም አረጋ የምናካሂደው ሰልፍ ፍጹም ሰላማዊ ሆኖ እንዲጠናቀቅና የምንፈልገው መልእክት ለሚመለከተው አካል ለማስተላለፍ ያስችል ዘንድ በሰልፉ ላይ የሰልፍ አስተባባሪው ካዘጋጀው መልእክት ውጭ ቲሸርት፣ ባነርና ሌሎች መፎክሮችን ይዞ መገኘት የማይቻል መሆኑን አውቃችሁ የምናሰማቸው መፈክሮች በአስተባባሪ ኮሚቴ በተዘጋጀው መሰረት በጋራ ድምጻችንን እንድናሰማ እያሳሰብን፣ ከዚህ ውጭ ግን የማንንም የፖለቲካ አመለካከት መደገፍም ሆነ ተቃውሞ ይዞ መገኘት የማይቻል መሆኑን በአጽንኦት እናሳስባለን። ይህን ሰልፍ ለሌላ ፖለቲካ ጥቅም ለማዋል የሚፈልጉ አካላት ካሉ ከድርጊታቸው እንዲታቀቡም ጥሪ አስተላልፈዋል። መምህሩ የሰልፉ አላማው በኦርቶዶክስ ተዋህዶ ቤተክርስቲያን ላይ እየደረሰ ያለውን ግፍና ግድያ እንደዚ የቤተ ክርስቲያንም ላይ ያለው ቃጠሎ ይቆም ዘንድ ነው። በዚህ ሰልፍ ላይ ፖለቲካዊ አጀንዳ ያላቸው ሰዎች ያንን ምናልባች በዛ አጋጣሚ እናንጸባርቃለን ብለው የሚያስቡ ካሉም ይሄ የኦርቶዶክስ ተዋህዶ እምነት ተከታዮች ብቻ የሆነ ሰላማዊ ሰልፍ ነው። ሌሎች በወንድማማችነት ያሉ የሌላ እምነት ተከታዮችም አሉ ይሄንን እንደግፋለን መውጣት አለብን ብለው የሚያስቡን ከሆነ በሌላ ጊዜ እነሱም ተቋማዊ በሆነ አካሄዳቸው ጠይቀው የወንድማቸውን ድምፅ የኛ ድምፅ ነው፣ ጩኸታቸው የኛ ጩኸት ነው ብለው መውጣት ይችላሉ። አሁን ላይ ግን ለአጠቃላይ ላለው ጸጥታ ጉዳይ ለቁጥጥር ስለማይመቸን በዚህ ሰልፍ ላይ አሁን ባለው ሁኔታ ላይ የቤተ ክርስቲያኗ ልጆችና የእምነቱ ተከታዮችን ብቻ ነው ለቁጥጥሩ ስንል ነው እንጂ ወንድማማችነታችን የሚለያይ አይደለም። ይሄ አብሮነትን የሚለያይ አይደለም። ሰልፉን ለማካሄድ ለመንግስት ቀደም ብለው ደብዳቤ ማስገባታቸውን የሚገልጹት ደግሞ የአስተባባሪ ኮሚቴው ባልደረባ አቶ ቴዎድሮስ ኃይሉ ናቸው። ሰልፉም ላይ ለመሳተፍ የእድሜ ገደብ መውጣቱን አስረድተዋል። አብይ ኮሚቴው ከሀገረ ስብከቱና ከወረዳ ቤተ ክህነቱ ጋር በመመካከር ደብዳቤ አስገብተዋል ለመንግስት እስካሁን በነበረን የተለያዩ ኮሚቴዎችና ከማህበረ ካህናት ከማህበረ ምዕመናን ጋር ባለን ውይይቶች ላይ ከ18 ዓመት በታች ሰልፉ ላይ ላይ እንዳይሳትፉ አድርገናል። የደሴ ከተማ አስተዳደር ቤተ ክህነት ጽፈት ቤት በቁጥር 472 እዝባር 2011 በጳጉሜ 1 2011 ሰላማዊ ሰልፉን ለማድረግ በደብዳቤ ከተማ አስተዳደሩን ጠይቋል። የደሴ ከተማ አስተዳደር በጉዳዩ ላይ ተጠይቆ ጉዳዩን እየተወያየንበት ስለሆነ ውሳኔያችንን እናሳውቃለን ብሏል። ለአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ ከደሴ። መስፍና አራጌን ከደሴ፣ መለስካቸው አምሀ ከአዲስ አበባ ላደረሱን ዘገባዎች እናመሰግናለን። የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። ጋምቤላ ክልል ውስጥ ሁለት የረዴት ሰራተኞች የተገደሉበትን ከአንድ ሳምንት በፊት የተፈጸመውን ጥቃት በኢትዮጵያ የአሜሪካ ኤምባሲ አውግዞታል። ጥቃቱን የፈጸሙትን ግለሰቦችም መንግስት በቁጥጥር ስር አውሎ ህግ ፊት እንዲያቀርባቸውም ጠይቋል። መንግስት ለሰብአዊ አገልግሎቶች ሰራተኞች ጥበቃ እንዲያደርግም ኤምበሲው አሳስቧል። በሌላ በኩል ጥቃቱ የተፈጸመው የትኛውም ታጣቂ ቡድን አባል ባልሆኑ ግለሰቦች መሆኑን ያስታወቀው የጋምቤላ ክልል መንግስት አራት ተጠርጣሪዎችን መያዙን አስታውቋል። እስክንድር ፍሬው ተጨማሪ አለው። የዛሬው የአሜሪካ ኤምባሲ መግለጫ መነሻ ከአንድ ሳምንት በፊት ነሐሴ 30 2011 በጋምቤላ ክልል የተፈጸመው ጥቃት ነው። ባለፈው ሐሙስ በተፈጸመው በዚያ ጥቃት አክሽን አጌንስት ሃንገር የተሰኘው ዓለም አቀፍ ድርጅት ሰራተኞች የሆኑ ሁለት ኢትዮጵያውያን መገደላቸው ተገልጿል። የደቡብ ሱዳን ስደተኞች ወደ ተጠለሉበት ኑኒል ካምፕ በመጓዝ ላይ እንዳሉም ነው ሁለቱ የእርዳታ ሰራተኞች በታጣቂዎች በተፈጸመ ጥቃት የተገደሉት። አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ ጥቃቱን አውግዟል። በስልክ ያነጋገርኳቸው አዲሱ የአሜሪካ ኤምባሲ ቃል አቀባ ጆን አይስ የመግለጫውን ይዘት አብራርተዋል። እነዚህ ሁለት ሰዎች እየሰሩ የነበሩት ኢትዮጵያ ውስጥ የሚገኙ ስደተኞችን ጨምሮ ሁሉንም ለመርዳት ነው። እንዲህ ዓይነት አደጋ ሲጣል ሁልጊዜም ያሳዝናል። ጥቃቱን ግልጽ በሆነና እጅግ በብርቱ ቃላት እናወግዛለን ። ባለሥልጣናቱም ተጠያቂ ግለሰቦችን በቁጥጥር ሥር አውለው ፍርድ ፊት እንዲያቀርቡ ጥሪ እናሰማለን። ጥቃቱን በማውገዝ ሌሎች ድምፆችን እየተቀላቀልና ያሉት ቃል አቀባዩ የተባበሩት መንግስታት የሰብዓዊ እርዳታ ማስተባበሪያ ቢሮ ሰሞኑን ያወጣውን መግለጫ በምሳሌን ጠቅሰዋል። በመግለጫውና በቃል አቀባዩ አስተያየት ለመንግስት የቀረበው ጥሪም ሰሞኑን በተባበሩት መንግስታት የኢትዮጵያ ቢሮ የተንጸባረቀውን ሀሳብ ያጠናከረ ነው እነዚህ የሰብአዊ እርዳታ ሠራተኞች ሥራው ምን እንደሆነ የሚያሳይ ግልጽ ምልክት በተደረገበት ተሽከርካሪ ውስጥ ነበሩ። በድጋሚ ተስፋችን ኢትዮጵያ ውስጥ በሰብአዊ ረድኤት ሥራ ላይ የተሰማሩ ሁሉ የመንግሥት ሙሉ ከለላ እንደሚኖራቸውና ሥራቸውን ያለ ስጋት ማከናወን እንዲችሉ ነው። የጋምቤላ ብሔራዊ ክልላዊ መንግሥት ዘግይቶም ቢሆን በተፈጠረው ጥቃት ዙሪያ አስተያየት ሰጥቷል። ጥቃቱን ተከትሎ አስፈላጊው እርምጃ እየተወሰደ መሆኑን ነው የክልሉ መንግስት ቃል አቀባይ ኦዶል አጎዋ በስልክ የገለጹልኝ። እንዳልከውም በሐሙስ ዕለት የተፈጸመው ግድያ የዛሬ ሳምንት ማለት ነው። የክልሉ መንግስት ያሳዘነው እና ድርጊቱም አስነዋሪ በሰላማዊ ሰው ልጅ ፎቶ ላይ የማይፈጸም መሆኑን ኮንነዋል። ይህ ድርጊት የፈጸመ ግለሰቦችም ላይም የክልሉ መንግስት አፋጣኝ እርምጃ በመውሰድ አራት ተጠርጣሪዎችን በቁጥጥር ስር አውሏቸዋል። እና ይሄ መረጃ ከተሰበሰበ በኋላ ደግሞ ህጋዊ እርምጃ ይወስድባቸዋል። አራቱ ተጠርጣሪዎች በግለሰብ ደረጃ በግል ነው ይህንን ጥቃት የፈጸሙት። ታጥቆ የሚንቀሳቀስ ቡድን አለ በአካባቢው? ምንድን ነው እስካሁን ያላችሁ መረጃ? እነዚህ ዝም ብለው በግለሰብ ደረጃ የሚንቀሳቀሱ ናቸው እንጂ የታጠቁ ድርጅቶች አይደሉም። ለምን ጥቃቱን ፈጸሙት? መረጃው ካላችሁ እናንተ እስከምታውቁት ድረስ ለምን ይሄን አደረጉ? እንግዲህ የተባበሩት መንግስታት ድርጅት እንዳሳወቀው፣ አቶ ኡዶል፣ የእርዳታ መኪናዎች ስለመሆናቸው በቂ ምልክት የተደረገባቸው ናቸው። ጥቃቱ የተፈጸመበት መኪና ማለት ነው። እንግዲህ ጥቃቱን የፈጸሙበት ምክንያት በዝርዝር ወደፊት የሚታወቅ ይሆናል። እንግዲህ ቁጥጥር ስር ውለዋል። ለምን ጥቃቱ አደረሱ የሚለውን ደግሞ ህጋዊ አካላት ደግሞ ዝርዝር የምርመራ ስራ ካካሄዱ በኋላ ለምን እንደፈጸሙ የሚደረስበት ይሆናል። መቼ ነው በቁጥጥር ስር የዋሉት ሰዎቹ? አቶ ኦዶል ትናንትና ወዳ ጀምሮ ነው ቁጥጥር ስር የዋሉት አራቱ። ከአንድ ሳምንት በፊት የተፈጸመውን ጥቃት ተከትሎ በተባበሩት መንግስታት ስር ያሉና ሌሎች ዓለም አቀፍ የእርዳታ ድርጅቶች በጋምቤላ ላይ የሚያደርጉትን እንቅስቃሴ ማቋረጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ከአዲስ አበባ እናመሰግናለን። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ደቡብ ክልል ይሆናል የምናመራው። በደቡብ ክልል የተከሰቱትን የተከሰቱትን ግጭቶች ተከትሎ በአካባቢው የነገሰው የፖለቲካ ውጥረት ለክልሉ የኢኮኖሚና ማህበራዊ ቀውስ መንስኤ መሆኑ ይታመናል። ለመሆኑ ከፍተኛ ጉዳት ያደረሱት ያለፈው አመት ምስቅልቅሎች በክልሉ ህዝብ አይን እንደምን ይታያሉ? ሁለት ሺ አስራ ሁለት አዲሱ አመት በነዋሪው ህዝብ ልቦና ያሳደረውስ ተስፋ? በሌላ በኩል የክልሉን ሰላም ለማረጋገጥ የህዝቡን አብሮነት ለማስፈን እና የሚናፈቅ ክልል ለማድረግ ተግቶ እንደሚሰራ ያስታወቀው የክልሉ መንግስት በበኩሉ የክልሉ ህዝብ ሚዲያና ፖለቲከኞች ከከፋፋይ ይልቅ አንድነቱን ለሚያጠነክሩ ጉዳዮች ትኩረት ይስጡ ሲል ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው። ክልሉ 2011 እንዴት እንዳሳለፈ ዳሶ የአዲስ አመት ልዩ ዘገባ አዘጋጅቶ ይላከልን። በሌሎች የአገሪቱ አካባቢዎች የነበረው የለውጥ ፍላጎት ወደ ደቡብ ክልል ደረሰው ዘግይቶ በ2010 ዓ ም መባቻና 2011 ዓ ም ስጠባ ነበር። አሁን የወጣው 2011 ዓ ም ደግሞ ክልሉ ብዙ ፈተናዎችን ያስተናገደበት አመት ምሕረት ነበር። የማኅበራዊ ሳይንስና የምጣኔ ሀብት ባለሙያዎች እንደሚሉት ክልሉን እየናጠ የቆየው የፖለቲካ ትኮሳትም የኢኮኖሚያዊና ማኅበራዊ ቀውስ ሰለባ አድርጓት ነው የከረመው። በርካታ የንግድ ስራዎች ተቋርጧል። መንገዶችም ተዘግተው ከርመዋል። የሲቪሎች ግድያ፣ በሚሊዮኖች የሚቆጠሩ ዜጎች መፈናቀል፣ የተፈጥሮ አደጋዎች፣ ማንነት ተኮር ጥቃቶች፣ አያሌ ተቃውሞ ሰልፎች፣ ሁከት፣ ረብሻና ስደት የ2011 ዓ ም የደቡብ ክልል መገለጫዎች ሆናቸው። ይህንን ተከትሎ ወገን ዘመድ ያጣ፣ ከጤና ጎደለ፣ ተስፋውን የተቀማ፣ እምነቱን የጣለ፣ በወገኑ የተከዳ፣ ከልጁ ከምስቱና ከቤተሰቡ የተለየ ከቁጥር ያልፋል ነው የሚሉት ከቤታቸው በሰላም የወጡ ነገር ግን በዛው ይቀሩ አካላቸው የጎደሉ፣ የሥነ ልቦና ቀው ሰለባ የሆኑትም ቤታቸው ይቁጠራቸው ይላሉ ታዛቢዎች። ወይዘሮ ውደ በራቆ ይህንን ሲያስረዱ ሰርቶ የሚያበላ እጅ ለረሃብ ተጋልጦ ነው አመቱን ያሳለፈው ብሏል።

ሁለት 2011 ዓ ም ለእኔ የተስፋና የስጋት ዓመተ ምህረት ነበር የሚሉት አቶ አማተካቤም በክልሉ በተፈጠረው ግርግር ተጎጂ እንደነበረም ተናግሯል። ሁለት 2011 ለኢትዮጵያም ሆነ ለእኛ በጣም ከባድ ነበር። ለአስቸጋሪ ፈተናዎች ነው ያለፍነው እንደ ሀገር። በአንድ በኩል ተስፋን የሚያጭሩ ለውጦች ከለውጥ በኋላ ያሉ ተስፋን የሚያጭሩ ብዙ ነገሮች ቢኖሩም እነዛን ለማጨለም ደግሞ የሚደረጉ ብዙ አጉል ነገሮች ነበሩ። ከዛ ውስጥ በየአካባቢው የሚነሱ አላስፈላጊ ግጭቶች፣ ከዛ ውስጥ ተጎጂም አንዱ እኔ የነበርኩኝ በየቦታው የሚኖ የሚኖሩ መሰናከሎች እጅግ የሚያስጠሉ ነው። ለሕግ አለመገዛት፣ ዘረኝነት፣ ጎጠኝነት ተስፋና ስጋት ብዬ በገልጸው ይቀለኛል። ስራ ይፈቱ ከመዋያ ስፍራቸው የተለዩ ከትምህርታቸው የተሰናከሉ በፖለቲካና በተያዥ ጉዳዮች ሳቢያ ጦማቸውን የከረሙ ትምህርት ቤቶችም አያሌ ናቸው። የቴፒ ከተማ ነዋሪ አቶ ታያ ደይ እንደተናገሩት የገዲው፣ የባስኬቶ፣ የከምባታ ጠንባሮ፣ የቡርጂ ያማሩ፣ የቴፒ፣ የመሎና የጎፋ ህዝቦችን ስቃይና እንግልት ማንሳት ለዚህ በቂ ማሳያ ነው ብለዋል። በጣም ከፍተኛ መስዋዕትነትም የተከፈለበት ስለዚህ ግጭቶቹ በጣም የበዛበት ሁኔታዎች ተፈጥሯል። ሰላም ያጣንበት በርካታ የሰው ህይወት ንብረት የወደምበት፣ በመቶ ሚሊዮን የሚቆጠር ንብረት የወደምበት አመት ነበረ። ከተወሰኑት ውጭ ለዚህ አካባቢ ህዝቦች ሁለት ሺ አስራ አንድ ዓ.ም ማስታወስ የማይፈልጉት አመት መሆኑን ይናገራሉ። በክልሉ መዋል ንዋያቸውን ያፈሰሱ ኢንቨስተሮችና የሀገር ውስጥ ባለሀብቶችም ንብረታቸው ከአመድ መለወጡ ብቻም ሳይሆን የሰኔ ሊቦና ቁስለኛ ሆነዋል። ተረጋግተው ስራቸውን መስራት አልተቻላቸውም ነበር። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ህለን ደበበና አዲሱ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ሰሞኑን ያደረጓቸው ንግግሮች የክልሉ ህዝቦችን ብቻ ሳይሆኑ መንግስትን አመቱን ያሳለፈው በከባድና ፈታኝ ጊዜ ውስጥ መሆኑን ይመሰክራሉ። መንግስታዊ ተግባራትን በሚፈለገው ልክ ማከናወን ያልተቻለባቸው ጊዜያትም ብዙ ነበር ብሏል። የክልሉ ነዋሪዎች በ2011 ዓ.ም በክልሉ ያልሆነ ነገር የለምላሉ። ሰዎች በግፍ ተገድለዋል፣ ተዘርፈዋል ከአገራቸውም በአገራቸው ተሰደዋል፣ እንደ ባዳም ታይቶ ጉዳት ደርሶባቸዋልም ብለዋል። የመንግስት ሰነድም ተዘርፏል ከወረቀት እስከ ትልቅ ህንጻዎች ብለውም፣ ተሽከርካሪዎችም በእሳት ጋይተዋል። ዛሬ ግን አሉኝ አስተያየት ሰጪዎች። ዛሬ ግን ያ ሁሉ ችግር ከአሮጌው አመት ጋር ተጠቅልሎ አልፏል ነው የሚሉት አዲስ ተስፋ፣ አዲስ እድል፣ አዲስ ዘመን ሰንቀናልን ብለውኛል አቶ አማርያ ክልሉ ምክንያቱም ይህ 2012 ነው አካባቢ ላይ የነበረው የጸጥታ ችግር ሙሉ በሙሉ ተቋጭቶ የሰላም የልማት የብልጽግና የዲሞክራሲ ግንባታ ያለባት ምቹና ውብ የሆነች አካባቢ ይፈጠራል ብለን ተስፋ እናደርጋለን ዲሞክራሲ የሚያብብበት መጥፎና አስደንጋጭ ሰበር ዜናዎችን የማንሰማበት አመትም ይሆናል ሲሉ ተመኝቷል ከግጭትና ሁከት የክልሉ ህዝብም ሆነ መንግስት ያተረፈ ጉዳት ብቻ ነው የሚሉት፣ አስተያየት ሰጪዎች 2012 ዓመተ ምህረት ሰላማዊ እንዲሆን በጽኑ ይሻሉ። ሰዎች የማይፈናቀኑበት የማይገደሉበትና የማይራቡበት ዘመን እንዲሆንም ሽተዋል። ሁለት ሺህ ሁለትን እኔ በተስፋ ነው የምጠብቀው። ቆሻሻችንን ሁሉ አጥብተን አጥበን አይምሯችንን ልክ ሰፈራችንን ከተማችን እንደምናጸደው አይምሯችንን አጥብተን ወደ ሙሉ ኢትዮጵያዊነት ወደ ሰውነት የምንገባበት አመት ይሆናል የሚል ሙሉ እምነት አሉታዊ ጎኗ መዝነው ጉዳቱ ብቻ ገጦ ይታይ እንጂ ሁለት ሺ አስራ አንድ ዓመተ ምህረት ኢህአዴግ ደህደን ክልሉን በገዛባቸው ከሩብ ምዕተ ዓመታት በላይ ውስጥ ዜጎች ባልተለመደ መንገድ ዲሞክራሲያዊ መብታቸውን ከለውጡ በኋላ መጠየቅ ችለዋልም ብሏል። በርካታ ሰላማዊ ሰልፎች ያለ የተደረገበት የተለያዩ ይዘታ ያላቸው ፖለቲካዊ መግለጫዎች የወጡበት ዓመት ነበር። 11 ዞኖችም እንደ ቀድሞ ሳይፈሩ ሳይሰጉ ክልል ካልሆን ያሉበትም ዓመት ያለፈው ዓመት ነበር። ይህ እንደ ዓመቱ በጎጎን ይቆጠራል ነው ያሉት አስተያየት ሰጪዎች። በ2012 ዓመት ምረት መንግስት ችግር በስፋት ያለባቸውን አካባቢዎች ለይቶ ኃይል በማጠናከር የህዝብ ድህነት እንዲያስጠብቅም ጠይቀዋል። ከእነዚህም ውስጥ የአዋሳ ከተማ ነዋሪ አቶ ግርማ መልካ አንዱ ናቸው። የትልቁ ጥሪያችን መንግስት የህዝብን ደህንነት ማስጠበቅ የሚችል አቋም ሲወስድና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢ መቅጠር በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጠናን አቋቁመ መቆጣጠር ሲችል ብቻ ነው። የክልሉ መንግስት የክልሉን ሰላም፣ የህዝቦችን አብሮነትና ህብረ ብሔራዊነት ለማስጠበቅና ክልሉ እንደ ቀድሞ የሚናፈቅ ክልል ለማድረግ እንደሚሰራ የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው አስታውቀዋል። የክልሉ ህዝቦች፣ የሃይማኖት አባቶች፣ መደበኛውና ማህበራዊ ሚዲያ እንዲሁም ፖለቲከኞች ከከፋፋይ አስተሳሰብ ይልቅ አንድነትን ለሚያጠናክሩ ጉዳዮች ትኩረት እንዲሰጡም ርዕሰ መስተዳድሩ ጥሪ አቅርቧል። አብሮነትን በሚያጠናክሩ እርስ በርሳችን የሚገፋፉ የሚለያዩ፣ ወደ ጸብና ወዳልሆነ መንገድ የሚያስኬዱ መልእክቶች የሚያስተላልፉ ግለሰቦችም ከዚህ ተግባር ቢቆ ቢቆጠብ የበለጠ ህብረት እንዲጠናከር ፍቅር እንዲመጣ ሰላም እንዲመጣ ልማቱ እንዲመጣ የበኩላቸውን ገንቢ ሚና ቢጫወቱ የሚል ጥሪ እናቀርባለን። ትናንት አህዱ ተብሎ ዛሬ መስከረም ሁለት የተባለው አዲሱ ዓመት መልካም ዘመን እንዲሆን ተመኘውላችሁ ለአሜሪካን ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ከመቀሌም አሮጌውንና አዲሱን አመት የሚዳስስ ነዋሪዎችን በመጠየቅ የተቀናበረ ዘገባ አለን። በሁለተኛው አጋማሽ የምናቀርበው ይሆናል። አዲስ አመት፣ ቤተሰብ፣ ቀዬ፣ በአጠቃላይ ሀገር ያስናፍቃል፣ ያስተክዛል። ጂጂ ናፈቀኝ ትላለች። እጅጋየው ሽባባው ናፈቀኝ ስትል ያዜመችውን አበባየው ገበያው ነች የመረጠችልን። የአርብ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን የሰዓቱን ዋና ዋና ዜና አዳነች ታሰማለች። ዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት አቆይቶ የነበረውን በሚሊዮኖች ዶላሮች የሚቆጠር ገንዘብ ለኡክራይን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሀውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንተገን ለኡክራይን ወታደራዊ ኃይል እንዲሰጥ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንዲያበረክት ተፈቅዷል። ለዩናይትድ ስቴትስ ፕሬዝደንት ለመወዳደር ፕሬዝዳንትነት ለመወዳደር በሚያካሂዱ ዘመቻ ቀዳሚ ቦታ ላይ ያሉት አስር ተወዳዳሪዎች ትላንት በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። በመጪው ዓመት በሚደረገው ምርጫ ሊያሸንፏቸው የሚፈልጉትን ሪፑብሊካዊ ፕሬዝደንት ዶናልድ ትራምፕን ክፉኛ ነቅፈዋል። አቃቢ ሕግ የነበሩት የካሊፎርኒያ ሴኔተር ካሚላ ሃሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ በማለት ነቅፈዋል። በሁለት ዓመታት ተኩል የፕሬዝዳንትነት ጊዜያቸው ወቅት 12 ሺ የሚሆኑ ውሸቶች ተናግረዋል ብለዋል። የአየር ንብረት ለውጥ አክቲቪስቶች የለንደን ሂትሮ አውሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለት ሰዋል በአውሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፉ የአውሮፕላን ማረፊያ ዛሬ ክፍት ሆኖ ውሏል። አክቲቪስቶቹ ከሂትሮ አይሮፕላን ማረፊያ በአምስት ኪሎ ሜትሮች ርቀት ድሮኖችን ለማብረር አቅደው ነበር። አለማቸው የብሪታንያ መንግሥት የካርቦን ልቀትን ለመቀነስ በርትቶ እንዲሰራ ግፊት ለማድረግ ነው። ይሁንና የድሮን በረራው ተሰናክሎ አይሮፕላን ማረፊያው መደበኛ ሥራውን እንደቀጠለ ሮይተርስ የዜና አገልግሎት ዘግቧል። የአፍጋኒስታን የእርቅ ሂደትን በሚመለከት ልዩ የዩናይትድ ስቴትስ ተወካይ ዛልሜ ካሊልዛድ በመጪው ሳምንት ሐሙስ በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ፊት ቀርበው ገለጻ እንዲያደርጉ የኮሚቴው ሊቀመንበር ኤልየት ኤንገል መጥሪያ አቅርበውላቸዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ካሊልዛድ በውጭ ጉዳይ ኮሚቴ ፊት ቀርበው መግለጫ እንዳይሰጡ ከልክለዋል ሲሉ ዲሞክራቱ የኮሚቴ ሊቀመንበር ትላንት ነቅፈዋል። እናመሰግናለን አዳነች። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ሬዲዮ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም በአህዱ ሬዲዮ 943 ላይ በቀጥታ የሚተላለፈው የአርብ ምሽት ፕሮግራማችንን ነው የምትከታተሉት። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን አምሹ። አሁን ወደ ሁለተኛው አጋማሽ እንሻገራለን። በኢትዮጵያ የነበረው የፖለቲካ ሂደት እንዲሁም በአዲሱ ዓመት የሀገሪቱን ቀጣይ እጣና ያላቸውን ተስፋ ስለ ምርጫ 2012ም የአሜሪካ ድምፅ ዘጋቢ ሙልጌታ አጽብሀ ከመቀለ ከተማ ነዋሪዎች አስተያየት ጠይቆ የሚከተለውን ዘገባ አስተላልፏል። አቶ ገብረጽዮን መሐሪ በአስተማሪነት ሙያ የተሰማሩ ናቸው። የተገባደደው 2011 ኢትዮጵያ ከባድ ፈተና ያሳለፈችበት ዓመት ነበር ይላሉ። መረጋጋት ያልታየበት ሀገር፣ ሰላም የጠፋበት ሀገር፣ እንደ ሀገር ደህንነቱ አጣብቂኝ ውስጥ የገባበት ሀገራዊ ጥቅም የሚባሉ ነገሮችን ውዝግብ፣ አለመስማማት የታየበት ዘመን ስለነበረ ላልተፈለገ ንትርክ፣ ላልተፈለገ የዜጎች መፈናቀል የታየበት ዓመት ስለሆነ ይህን ዓመት በጣም ለኢትዮጵያ፣ ለሕዝቦቿ፣ ለሀገርም በጣም ተፈታኝና አስደንጋጭ ነበረ ማለት ይችላሉ። በንግድ ስራ የተሰማራቸው ሚሚታረቀ ካለፈው አመታት አንጻር ስታዩ በጣም የተዳከመና የቀዘቀዘ ስራ ሁኔታ ነበር የነበረበት። ምክንያቱም ካለው የሰላም አንጻር እንደባለፈው አመት ብዙ እንቅስቃሴ አልነበረም። የመቀለ ከተማ ነዋሪው አቶ ጸጋይ ገብረ መድህን በበኩላቸው 2011 በኢትዮጵያ ሕልውና ላይ ከፍተኛ ስጋት የታየበት አመት ነበር ብለዋል። ልዩነት የማያስተናግድ ፖለቲካ ውስጥ እንደነበር ያየንበት አመት ነበር። የክልል ርዕሰ መስተዳደር በጓዳቸው የሚገደሉበት፣ የቢሮ ኃላፊዎች የተገደሉበት አመት ነበረ። ከዛም አልፎ የሀገር ኢታማጆር ሹ በቤታቸው ውስጥ የተገደሉበት እስከዚህ ድረስ የከፋ ደረጃ የደረስንበት አመት ነበረ። 2011 በሀገራችን ፖለቲካ በጣም አስከፊ የሚባለው መፈናቀል፣ መሰደዱ፣ መገዳደሉ ወደ ከፋ የሄደበት ኢቨን ሀገር አትበተንም ኢትዮጵያ አትፈርስም ወደሚለውን ነገር ስለ ሀገር መፍረስ ተጨንቀና አናቅም ነበረ። ግን 2011 በሀገሪቱ መሪ አንድ ዓመት ሀገር አትፈርስም ወደሚለው ደረጃ የደረስንበት ነው እና በጣም የከፋ የፖለቲካ ሁኔታ ነበረ የሚል አስተያየት ነው ያለ። ትግራይ ውስጥ በቅርቡ ከተመሰረቱ የፖለቲካ ፓርቲዎች መካከል የሳልሳይ ወያነ ትግራይ አስተባባሪ አቶ ሀያሉ ጎድፋይ የተገባደደው ዓመት በሀገሪቱ ሰፊ የፖለቲካ ልዩነት የታ የታየበት ዓመት ነበር ብለዋል። የተለያዩ የሀገር ግንባታ ሀሳብ ያለው የራሱን ሀሳብ ለማስረጽ በዚህ ሂደት የተለያዩ ችግሮች ተፈጥረዋል። ህዝቦች ተፈናቅለዋል። ህጎች በግላጭ ሲጣሱ ነበር። በተጨማሪ በፌደራል መንግስቱና በአንዳንድ ክልሎች መካከል በህግ ጥሰት በተፈጠረ ችግር የመካረር ዝንባሌ ነበር። ስለዚህ በ2011 የኢትዮጵያ ፖለቲካ ትክክለኛ ምስሉ የሀገር ግንባታው እንዳልተጠናቀቀ ስቲል በጠረጴዛ ዙሪያ የሚፈቱ ነገሮች እያነሱ እየሄዱ እንደሆነ ፌዴሬሽኑ በኃይል የተፈጠረ በኃይል እንደተያዘ የሚያሳይ ነው። የአርና ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በመጀመሪያ አካባቢ በኢትዮ ኤርትራ የነበረ ግጭት ተመልሶ ወደ መረጋጋትና ህዝቡም መገናኘት የቻለበት ጥሩ አጋጣሚ የፈጠረ ነበረ። የፖለቲካ እስረኞች መፍታትም ፖለቲካው ምህዳር ለማስፋት ፌዴራል ደረጃ እየተደረገ ያለው ጥረትም እንደ ጥሩ መነሻ ሊወሰድ ይችላል። ከዚህ ተቃራኒ ደግሞ በተለያዩ አካባቢዎች ግጭቶች አሉ፣ መፈናቀል አለ፣ አለመረጋጋት አለ። ወደ ትግራይ ስንመጣ ምህዳሩን እናሰፋለን፣ ሚዲያ ትጠቀማላችሁ፣ የተለያዩ ቃሎች አረና የደምሂትና የሌሎች የፖለቲካ እስረኞች እንፈታለን የሚል ቃል ገብተው ነበር። እስካሁን ግን አልተፈቱም። በአዲሱ ዓመት የነበሩ ችግሮች ይፈታሉ የሚል ተስፋ አለን ያሉት አቶ ገብረ ጽዮንና ሚሚ እስካሁን ያልተፈቱ ችግሮች ቶሎ መንግስት መፍታት ካልጀመረ ግን ስጋቱ ሊያይል ይችላል ብለዋል። እንደ ሀገር ልዩነት እንዳለውና አንድነታችን የሚፈታት የሚፈታተኑ ነገሮች ሀገር እንደ ሀገር የጀመረችው ልማትና እድገት እንድትቀጥል እንቅፋት የሆነ ነገሮችን በሰለጠነ የዲሞክራሲያዊ የመነጋገር ችግሮችን የመፍታት የመከራከር ባህል አዳብረን የነበረ ትንሽ ባህል ወደ ከፍ ወዳለ ነገር አዳብረን የሀገራችን ችግር ጫፍ እስከ ጫፍ ልዩነት እንዳለ ሆኖ ምንፈታበት ዘመን ቢሆን እመኛለሁ። 2012 ያንን ይሄ ነገር ከተስተካከለ የተሻለ ይሆናል ብዬ አስባለሁ። ይሄ ነገር በዛ ከቀጠለ ግን ወደ ባሰ እንጂ የሚስተካከል አይመስለኝም። አቶ ጸጋይ በበኩላቸው ኢትዮጵያ እየመራ ያለው ኢህአዴግ በግንባር ውስጥ ያሉ ፓርቲዎች አለመግባባት ስለሰፋም በ2012 የሀገሪቱ የፖለቲካ ችግር ይቀጥላል የሚል አስተያየት ሰጥተዋል። የግንባሩ አባላት እርስ በራሳቸው እየተወነጃጀሉ ነው፣ እርስ በራሳቸው እየተሰዳደቡ ነው። ስለዚህ የሀሳብ አንድነት የላቸውም፣ የአመለካከት አንድነት የላቸውም፣ ኢቭን በአይዲዮሎጂ አንድነትም የላቸውም። ስለዚህ ይህንን የ2011 ችግሮችን እንዳይደገሙ ሊያደርግ የሚችል መንግስት ነው የሚሆነው። መንግስቱን የያዘው ደግሞ ይሄ ኢህአዴግ የሚባለው ድርጅት ነው። ስለዚህ ኢህአዴግ ውስጥ መግባባትና መናበብ መደማመጥ ከሌለ 2012 ከ2011 የተሻለ ነገር የምንጠብቅበት አይደለም። ያ በሚዲያ ፕሮፓጋንዳ ና ሰላም ያስፈልገናል፣ እንዲህ እንሆን እርቀ ሰላም ምናምን ምንትስ ብትል አይመጣም። መጀመሪያ ፕሪንሲፕል ሊኖር ይገባል። መርህ ሲኖርህ ነው ሰላም የሚያስጠብቅ ተቋማት የዲሞክራሲና የጸጥታ ተቋማት ገለልተኛ ስታደርጋቸው ነው። እና የተሻለ ነገር ይኖራል የሚል እምነት የለኝም። አስተያየት ሰጪዎቹ ምርጫ 2012 በጊዜው መካሄድ አለበትም ብለዋል። ምርጫው ቢካሄድ ጥሩ ነው። ምክንያቱ አሁን 2012 የምርጫ ጉዳይ እና የተያያዙ ነገሮች በጣም ሲያከራክሩ ነበር። መከራከር ምንም ችግር የለውም። እያንዳንዷን ክርክርና ለመስማማት ግን የኢትዮጵያን ጥቅም አንጻር ብናየው በጣም ጥሩ ነው ምርጫ ቢደረግ። ምክንያቱም አሁን ያለው መንግስት ያመጣው ለውጥ የለም ከሰላም ማደፍረስና ገረገር ውጭ። ምርጫ ከተካሄደ ግን ህዝቡም የመረጠው ይሻለኛል ያለውን የተሻለ ይሆናል ብዬ አስባለሁ። በምርጫ ነው መንግስት የሚያዘው ኢትዮጵያ ውስጥ። ህገ መንግስቱም ክፍተት የለው። ምርጫ መራዘም ግን ይህ ምርጫ እንዲራዘም ፍላጎት ያላቸው ብዙ አካላት አሉ። ፌዴራል መንግስቱም እንደዛ አይነት ፍላጎት ያለው ይመስለኛል ስገመግመው። ስለዚህ እነዚህ ኃይሎች ምርጫውን አራዝሞ ምንድነው የሚያደርጉት ነው። እዚህ ሀገር ውስጥ መተማመን የለም። ፌዴሬሽን በዋናነት የመተማመን የትረስት ጉዳይ ነው ፌዴሬሽን ስለዚህ እዚ ሀገር ውስጥ መተማመን የለም። አሁን ያለው መንግስት አሁን የተፈጠሩ ችግሮችን ማስተዳደር ያልቻለው ከምርጫ በኋላ የሚመጡ ችግሮች አስተዳድራለሁ ብሎ የሚያስብ ከሆነ የዋህነት ይመስለኛል እና የአህዳዊ መንግስት የመፍጠር ፍላጎት ነው ብዬ ነው ማስበው ነ ይሄ ምርጫ ይራዘም የሚሉ ኃይሎች፣ ፌዴሬሽን መቀየር የሚፈልጉት ምርጫ ከተራዘመ የማይስማሙ ኃይላት ይኖራሉ ማለት ነው። እነዚህ ኃይላት ጠረጴዛ ላይ ቁጭ ብለው ነገሮች ሊፈቱ አይችሉም። ሂደ ሂዶ ወደ ኃይል ነው የሚሄደው ኃይል ሲመጣ ደግሞ ያው በዋናነት ፌዴሬሽኑ ከክልሎቹ ነው ስልጣን የሚያገኘው። ክልሎቹ የመጨረሻው ፌዴሬሽኑ አማራጭ ካልሆነ ወደ ሌላ አማራጭ የሚሄዱበት ሁኔታ ይኖራል ማለት። አቶ አምዶም ገብረ ስላሴ በበኩላቸው የምርጫ ፓርቲዎች ነን ወዳደር እንፈልጋለን። እንደዚህ አባሎቻችን እየተቀጠቀጡ የታሰሩ ህብረተሰቡ ስብሰባ ለማካሄድ ካልቻል፣ እንዲህ ሆኖ ምርጫ የሚባል ነገር አይታሰብም። ምክንያቱም በትግራይ ስናየው ህወሀት ሁሉ ነገር ጠቅልሎ ይዞታል። ምርጫ ፕሮሰስ ስለሆነ ሂደቱ ከመጀመሪያ እስከ መጨረሻ መከናወን አለበት ካልሆነ ግን ምርጫው ይጭበረበራል ወደ ህብረተሰቡ ለመቅረብ ክፍት ሲሆን ሁሌም ዝግጁ ነን። አቁማለኝ ሚል ከሆነ ምርጫው ያካሄደው ካልሆነ ደግሞ ሌላ ማራጭ ይፈለጋል። ምርጫው ካልተካሄደ ኢህአዴግ አቅም የለውም ማለት ነው፣ ሀገሪቱን የመምራት አቅም የለውም ማለት ነው። ስለዚህ ወደ አንድነት መንግስት ይባላል። ህገ መንግስቱ እንዳለ፣ መዋቅሩ እንዳለ ሳይፈራረስ ማለት ነው። ምርጫ እስከካሄድ ድረስ የምርጫ ዝግጅት የሚያካሄድ የጋራ መንግስት ማለት ነው፣ መቋቋም አለበት። ለአሜሪካ ድምፅ ሙሉጌታ ጽብሐ ከመቀለ። ሙልጌታ ጽብሐን እናመሰግናለን። ዝግጅታችን ይቀጥላል። የኢትዮጵያ ሳይንስና ከፍተኛ ተቋማት ሚኒስቴር የከፍተኛ ትምህርት መግቢያ ነጥብ አሳውቋል። በ2012 ከ140 ሺህ በላይ ተማሪዎች ከፍተኛ ትምህርት ተቋማት የሚገቡ ሲሆን የሚያጠኗቸው የትምህርት አይነቶችና ተቋማት ምደባ ከመጀመሪያው የትምህርት ዘመን ቆይታቸው በኋላ ምርጫው እንደሚካሄድም ተነግሯል። ሙክታር ጀማል ዝርዝር ይዟል። አጨቃጫቂ የነበረው የኢትዮጵያ ከፍተኛ ትምህርት መግቢያ ፈተና አሁን የተወሰኑት ቅሬታ የተነሳባቸው የትምህርት አይነቶች በመቅረት በአራት የትምህርት አይነቶች የመግቢያ ውጤት መቆረጡ ነው ዛሬ የሳይንስና የከፍተኛ ትምህርት ተቋማት ሚኒስትር የገለጸው። ሚኒስትሩ እንዳስታወቀው በመንግስት የከፍተኛ ትምህርት ተቋማት ቅበላ የሚሳተፉት ተማሪዎች ከተፈጥሮ ሳይንስ 46416 ወንዶችና 32864 ሴቶች ሲሆኑ በማህበራዊ ሳይንስ 8 ወንዶችና 28702 ሴቶች ወደ መንግስት ከፍተኛ የትምህርት ተቋማት ይገባሉ። በዚሁ መሰረት የመግቢያ ውጤትን በተመለከተ በተፈጥሮ ሳይንስ ለወንዶች 176 ለሴቶች 166 ሲሆን በማህበራዊ ሳይንስ ለወንዶች 174 እና ለሴቶች 164 ለታዳጊ ክልል ተማሪዎች ደግሞ በተፈጥሮ ሳይንስ ለወንዶች 166 እና ለሴቶች 156፣ በማህበራዊ ሳይንስ ለወንዶች 164 እና ለሴቶች 154 መሆኑ ተቆርጧል። ልዩ ነጥብ ተብሎ የተቀመጠ መስማት የተሳናቸውና ማየት የተሳናቸው ተማሪዎችን በተመለከተ መስማት የተሳናቸው ወንድ ተማሪዎች 120 ለሴቶች 115፣ ማየት ለተሳናቸው ተማሪዎች ለወንዶች መቶ አስር ለሴቶች መቶ አምስት የተቆረጠ ሲሆን በግል ፈተና ለወሰዱ የማህበራዊ ሳይንስ ተማሪዎች መቶ ዘጠና በተፈጥሮ ሳይንስ መቶ ሰማኒያ አምስት የከፍተኛ ተቋማት መግቢያ ነጥብ ሆኗል። የመግቢያ ነጥቡ መቁረጫ መሰረታዊ ምክንያቶች ያሉትን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ለአሜሪካ ድምፅ ተናግረዋል። በሳይንስና ከፍተኛ ትምህርት ወደ ዩኒቨርሲቲ የሚገቡትን የምንለይበት በዚሁ የመሰናዶ ማጠናቀቂያ ወይም መግቢያ ፈተና ነጥብ ታሳቢ አድርገን በዚህ ዓመት በዩኒቨርሲቲዎች ያለውን የቅበላ አቅም እንደ ሀገር የተመዘገበውን ውጤት ታሳቢ በማድረግ በግል ዘርፉ የማስተናገድ አቅም፣ እንደዚሁም የመንግስት ተቋማት መደበኛ ባልሆነ ፕሮግራሞቻቸው የሚያስተናግዷቸውን ተማሪዎች ታሳቢ በማድረግ የመግቢያ ነጥቡ እንዲወሰኑ ሆኗል። ወደ ከፍተኛ የትምህርት ተቋማትን ለመግባት የአስራ ሁለተኛ ክፍል መልቀቂያ ፈተና ከወሰዱት የባቱ ከተማ ተማሪው ከማል አቡ አንዱ ነው። የመግቢያ ነጥቦቹ መዋዠቅና የተፈጠረው ግርግር ተጽዕኖ እንዳመጣባቸውም ነው የሚገልጸው። በጀመሪያ ጠቃላይ ከሰባት መቶ ሶስት መቶ አምሳ ሰባት ነው ያመጣሁት። አሁን ደግሞ ከአራት መቶ ሲታይ ወደ መቶ ሰባ አምስት ነበረ ማለፋ ደግሞ መቶ ሰባ አራት ነው ለአንድ ከብት ነጥብ ነው አለፍኩት። እዛ ከብተን ማምረጥ በጣም አሪፍ ነው። ለምን አሁን በዚህ በወጃቄ ነጥብ እዛ እዚህ ቢሆን ብመርጥ ኖሮ የበለጠ እንጎዳለን ነበረ ው እሱ ትንሽ አድቫንቴጅ ነው እየገምታለን። ሌላኛዋ በፈተና ሂደቱ ላይ አሁንም ቅሬታ አለኝ የምትለዋ በአዳማ ከተማ ናፊያር ትምህርት ቤት የተማረችው ሶስና ግርማ ናት። መሆንም ካለበት የአሲሲት ውጤት እንዴት እያስቻለን የሌላው ተማሪ እየተጎዳ ሌላው ተማሪ ለምን ሲል ይላል ይነኝና የኔ ደግሞ የመጣው መቶ ሀያ አንድ ነው የመጣው። እና የዚህ ላይ ምን አይነት አስተያየት ነው ያላቸው፣ የወደቁ ተማሪዎች ምን አይነት እድል ነው ያላቸው እና እንዲጠየቅልኝ ፈልገው። ይሄንን ነው ሄደሽ አመልክተሽ ነበር፣ ለትምህርት ለከፍተኛ ትምህርት ተቋማት፣ እንደዚያውም ደግሞ ለፈተናዎች ኤጀንሲ አመልክተሽ ነበር። ምን መልስ አገኘሽ? አዎ አመልክቻለሁ። ምንም አይነት መልስ አይሰጡም። እዛ ራሱ ሲቀበሉ እየሳቁ እያመናጨቁ ነው የሚቀበለ። እስኪ ግን ከዚህ ከጅማ ራሱ ሰው መጥቶ እንኩ እንዴት ነው እሱን ላደርግ የምችለው አምሮ ቢልኝ አንተን አንተነ እንዴ ማለፍ ያለብን ያለች። የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዲኤታው ዶክተር ሳሙኤል ክፍሌ የአፕቲቲዩድ ሂደትን በተመለከተ ጥያቄውን መፈታቱ ጉዳዩን በደንብ መጣራቱን ነው የሚገልጹት። ከአፕቲቲዩድ ጋር በተገናኘ የተነሳው ችግር ውጤቱ አላግባብ ከፍ ብለዋል አልነበረም። ሁለት ኮዶች ላይ የሁለት ኮድ ተፈታኞች አላግባብ ውጤታቸው እጅግ ዝቅተኛ ነበር አይተውት በእርግጥም የተባለው በሁለቱ ኮርሶች ላይ የነበረው የመልስ ቁልፍ ማስተካከያ ተደርጎበት የአፕቲቱድ ውጤት ተስተካክሎ ለተማሪዎቹ ተገልጿል። ቀጣይ አሁን የተማሪዎችን ቅበላን በተመለከተ ዩኒቨርሲቲዎች ምን ያህል ዝግጁ ናቸው? ገብተው ለአንድ ዓመት ቆይታ የትምህርት አከታተላቸው እና የዲፓርትመንት መረጣቸው ምን ይመስላል? የአንደኛ ዓመት ተማሪዎች የሚሆኑ ነባር ተማሪዎች ከነገ ጀምሮ በምን ጀምሮ የመስከረም ሁለት ሺህ አስራ ሁለት ወር ውስጥ መጠን አኮር የአንደኛ ዓመት ተማሪዎች ከሌላ ጊዜ በተለየ የፍሬሽማን ፕሮግራም መከታተል ጀመር። የፍሬሽማን ፕሮግራም ኮርሶችን ከወሰዱ በኋላ ነው የሙያ መስመራቸውን በአንደኛ ዓመት በሚያስመዘግቡት አፈጻጸም የሙያ መስመራቸውን ይመርጣሉ። ይሄ ለተማሪዎቻችን ተጨማሪ እድል ነው ብለን እንወስዳለን። ምክንያት ተማሪዎቹ በውስን መረጃ ብቻ ፕሮግራም ይመርጡበት የነበረውን አሰራር በተወሰነ መልኩ የሚቀርፍላቸው የተሻለ መረጃ በዩኒቨርሲቲ ኢንቫይሮመንት ኑሮ በዩኒቨርሲቲ አካባቢ ቆይተው የተሻለ መረጃ አሰባስበው ውሳኔያቸውንም የሚቀልሱበት የሚመልሰው የሚያዩበት እድል ይሰጣቸዋል። ከመንግስት የከፍተኛ ትምህርት ተቋማት በተረፈ ወደ ግል የከፍተኛ ተቋማት ለሚገቡ ተማሪዎች የመግቢያ መቁረጫው ነጥብ 145 መሆኑንም ነው ሚኒስቴሩ ዛሬ በመግለጫው ያስታወቀው። በዚሁ መሰረት ወደ መንግስት የከፍተኛ ትምህርት ተቋማት የሚገቡ ተማሪዎች 55 ነጥብ አምስት በመቶ የተፈጥሮ ሳይንስ ተማሪዎች ሲሆኑ 44 ነጥብ አምስት በመቶ ወደ ማህበራዊ ሳይንስ የትምህርት አይነት እንደሚገቡም ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ። ከአዲስ አበባ ሙክታርን ለዘገባው እናመሰግናለን። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በየክልላቸው ተዋልደውና ተጋምደው የሚኖረውን የአማራ ሕዝብ በቆየው የኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ጥሪ አቅርበዋል። ስለ መስተዳደሩ በዚህ ንግግራቸው ባለፈው ዓመት በክልሉ የተከሰቱ ችግሮችን ዳሰዋል። አስቴር ምስጋናው ዝርዝር አላት። አዲስ አመት አዲስ ተስፋ የሚያመጣ ቢሆንም ያለፈው አመት ግን በአማራ ክልል አስቸጋሪ ፈተናዎች የታዩበት አመት እንደነበር የበርካታ ተንታኞች እምነት ነው። ትላንት አሮጌ አመት ብለን የተሰናበት ነው 2011 በመባቻው ብሩህ ቢመስልም የኋላ የኋላ ግን አሳዛኝ ክስተቶች የታዩበት አመት ነበር። በክልሉ ውስጥም ሆነ ውጭ የሞትና እንግልት፣ ስደትና መፈናቀል፣ የእርስ በርስ ግጭትም የተስተናገደበት ነበረ። በተለይ ደግሞ ከሁለት ወር በፊት ከፍተኛ አመራሮች በሞት የታጡበት አመትም ነበር። በዚህም ሕዝቡም ሆነ መንግስት ማቅ ለብሰው ከርመዋል። ማቅ አውልቀን ግምጃ ንልበስ በሚል ርዕስ የተዘጋጀው ዝግጅትም የዚሁ ክስተት ማስረሻ ነው ተብሏል። በዚህ የሀዘን መርሻ ምሽት በተገኙ ታዳሚዎች ፊት ደስታ ተነቧል፣ ሸማም ተለብሷል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በምሽቱ ባደረጉት ንግግር ሀዘናችን መሪርና ከባድ ቢሆንም አንገታችንን ደፍተን የምንቆዝም ሞኞች ሳንሆን ይልቅስ በቁጭት የጓዶቻችንን ራዕይ ለማሳካት በአንድነት ቆርጠን የምንነሳ ጀግኖች ነን ነው ያሉት። መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ቆሞ ማሻገር የሚችል መሆን አለበት ሲሉም ተደምጠዋል። አሁን በሚል መሪ ቃል በተዘጋጀው በዚህ የዋዜማ ክብረ በዓል ላይ ተካፋይ ለመሆን በመምጣታችሁ በክልሉ መንግስት በሕዝቡና በራሴ ስም ላቅ ያለ ምስጋናዬን እያቀረው። መሪ በደስታ ጊዜ ብቻ ሳይሆን በሀዘን ጊዜም ጭምር ሕዝቡን እየመራ ማሻገር ይገባዋል። በሀዘን በመቆዘን የምናተርፈው ነገር አንዳችም የለም። የሚሻለን የወንድሞቻችንን ህልም እውን ማድረግ ነው ስለሆነ። ያጋጠመን ጉዳት ወደ ባሰ ችግር ሳይሸጋገር ከህዝባችን ጋር ሆነን በጥበብ በመውጣት ከማቅ ወደ ግምጃ ከምንሸጋገርበት ቀን ደረሰ። ይኸው ዛሬ እናንተው ፊት ግምጃ ለብሰን መቆም ችለናል። እንኳን ደሳላቸው አቶ ተመስገን ለኢትዮጵያ ብሔር ብሔረሰቦችና ህዝቦችም ጥሪ አቅርበዋል በየክልላችሁ የሚኖረውን ወንድም የሆነውን የአማራ ህዝብ በቆየው ኢትዮጵያዊ የመፈቃቀር መንፈስ አቅፋችሁ ኑሩ በማለት የአማራ ህዝብ ከጥንት ጀምሮ ተጋብቶና ተዋልዶ እንደ ጠፍር አልጋ ከሁሉም ተጋምዶ የሚኖር ህዝብ ነው። ለመላው የኢትዮጵያ ብሔሮች፣ ብሔረሰቦችና ና ህዝቦች ሲሆን የአማራ ህዝብ በየአካባቢያችሁ የሚኖረው አንድም ሀገሩ ስለሆነ እንደ ኢትዮጵያዊነቱ፣ በሌላ በኩል ደግሞ እናንተም ወንድሞቹና እህቶቹ ስለሆናችሁ እንደ ትናንቱ ነገር ማብራችሁ ተሳስፋችሁ በፍቅር እንድትኖሩ በመካከላችሁ የሚገባውን አሜኬላ ጊዜ ሳትሰጡ እንድትነቅሉ እያሳሰብ፣ ከእናንተ በላይ ስለ እናንተ መስተጋብሩን የሚያውቅ እና የሚረዳ የሌለ መሆኑን ተረታችሁ በቆየው የኢትዮጵያዊነት ጨዋና መንፈስ ስሜት በሰላም እንድትኖሩ ትሜ ርዕሰ መስተዳደሩ አክሎ ለክልሉ ምሁራን፣ ወጣቶች፣ አርሶ አደሮች እና ለሌሎች የህብረተሰብ ክፍሎች እንዲሁም መላው የኢትዮጵያ ህዝብ ከጎናቸው እንዲቆም ጥሪ አቅርበዋል። በዚህ ምሽት በቀደምት የአማራ ህዝብ ታሪክ ላይ የሚያጠነጥን ተውኔት የቀረበ ሲሆን በጭፈራ የታጀቡ ባህላዊ ሙዚቃዎች ቀርበዋል። የአዲስ ዓመት ማብሰሪያ ርችት ተተኩሷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። አንድ ሁለት ደቂቃ ረፍት ልሰጭ ትችያለሽ እያለኝ ነው። ንጉሱ ታምሬ የመስፍን አበበን ሙዚቃ ይዟል። i'm gonna I'm the only one to the መስፍን አበበ ነበረ። ያዜመልን ንጉሱ ታምሬ እናመሰግናለን። ስለ ምርጫው አሁን ከመሰናበታችን በፊት ማጠቃለያ ዜና ካዳነች ዩናይትድ ስቴትስ የዋይት ሀውስ ቤተ መንግስት አቆይቶት የነበረውን በሚሊዮኖች ዶላሮች የሚቆጠር ገንዘብ ለኡክራይን ወታደራዊ ኃይል በእርዳታ መልክ ለመስጠት ተንቀሳቅሳለች። የዋይት ሀውስ ቤተ መንግስት በገለጸው መሰረት 250 ሚሊዮን ዶላር ከፔንተገን ለኡክራይን ወታደራዊ ኃይል እንዲሰጥ የውጭ ጉዳይ ሚኒስቴር ደግሞ ሌላ 141 ሚሊዮን ዶላር በገንዘብ እርዳታ መልክ እንደሚያበረክት እንዲያበረክት ተፈቅዷል። ለዩናይትድ ስቴትስ ፕሬዚደንት ለመወዳደር በሚያካሂዱት ዘመቻ ቀዳሚ ቦታ ላይ ያሉት አስር ተወዳዳሪዎች ትላንት በተለያዩ ነጥቦች ላይ የሞቀ ክርክር አካሂደዋል። በመጪው ዓመት በሚደረገው ምርጫ ሊያሸንፏቸው የሚፈልጉትን ሪፐብሊካዊ ፕሬዚደንት ዶናልድ ትራምፕን ክፉኛ ነቅፈዋል። አቃቢ ህግ የነበሩት የካሊፎርኒያ ሴኔተር ካሚላ ሃሪስ ትራምፕ የጥላቻና የማስፈራራት ተግባር ይፈጽማሉ በማለት ነቅፈዋል። በሁለት ዓመታት ተኩል የፕሬዚዳንትነት ጊዜያቸው ወቅት 12 ሺህ የሚሆኑ ውሸቶች ተናግረዋል ብለዋል። የአየር ንብረት ለውጥ አክቲቪስቶች የለንደኑ ሂትሮ አይሮፕላን ማረፊያ በረራዎችን ለማሰናከል ሲሉ በአቅራቢያው ድሮኖችን ማለት ሰዋል በአይሮፕላኖችን የማብረር እቅድ ቢኖራቸውም ዓለም አቀፉ የአይሮፕላን ማረፊያ ዛሬ ክፍት ሆኖ ውሏል። ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ባሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታየና አዳነች ፍሳየንን አብረናችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። በዚህ የኩኮ ዜማ ወደ ትግርኛ ቋንቋ ስርጭት እንሸኛችኋለን። በሰላም ደሩ። i oh. oh. Yeah, that i